በመላ አውስትሬሊያ የደን ቃጠሎዎች ይቀጥለዋል፣ ባለፈው ሳምንት በፉካሪ ዋይት ደሴት የእሳተ ገሞራ ፍንዳታ ሕይወታቸውን ያጡ ካምብራ ውስጥ የህሊና ታስቦ ተደረገላቸው፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ኒውሳውዝ ዌልስ ውስጥ የተነሱት የእሳት ቃጠሎዎችን ለማዳፈን በተደረገው ጥረት የተጫሩ እሳቶች የደን ቃጠሎዎችን አባብሰዋል። በንብረት ላይ የደረሱ ጉዳቶችና ውድመቶችም ቁጥር ሊያሻቀብ እንደሚችል ተነግሯል። እሁድ ዲሴምበር 15 በሲድኒ ሰሜናዊ ምዕራብ ጎስፐርስ ማውንቴን በደረሰ ቃጥሎ ሳቢያ ቤቶችን ጨምሮ ሀያ የሚደርሱ ሕንፃዎች ጋጅተዋል። ኒው ሳውዝ ዌልስ ውስጥ እየነደዱ ያሉ 108 ቃጥሎዎችን ለማጥፋት ሁለት ሺህ ያህል የእሳት አደጋ ተከላካዮች ተሰማርተዋል። የገጠር እሳት አደጋ ግልጋሎት ምክትል ኮሚሽነር ሮብ ሮጀርስ መጪው ሳምንት አሳሳቢ እንደሆነ ገልጠዋል። አክለውም እንደ ጥረታቸው የሚሹትን ያህል ቃጠሎዎችን መቋጠር አለመቻላቸውን ሲያመላክቱ፣ አለመታደል ሆኖ ይህ ድርቅ ባለበት ሁኔታ ለግልጋሎት ሰጪዎቹ አልተዋጣላቸውም። እውነታው ያ ነው እየሰራ አይደለም። በምንችለው መጠን ንብረቶችን በመከላከል ጥረቶቻችንን እንቀጥላለን ብለዋል። ይህ በእንዲህ እንዳለም በምዕራብ አውስትሬሊያ በፐርዝ ሰሜናዊ አካባቢዎች ከቁጥጥር ውጭ የሆኑ የሳት ቃጠሎዎች ለስድስት ቀናት ነደዋል። የደን ቃጠሎዎች ማስጠንቀቂያዎች እስካሁን አልተለወጡም። በክዊንስላንድ የማውንት ማሪያ አካባቢ ነዋሪዎችም እንዲሁ የደን ቃጠሎዎቹ በፍጥነት እየተቃረቡ በመሆናቸው ቤቶቻቸውን ጥለው እንዲወጡ ተነግሯቸዋል። የኒው ዚላንድ ጠቅላይ ሚኒስትር ጀሲንዳ አድን ባለፈው ሳምንት ፉካሪ ዋይት ደሴት የደረሰውን የእሳተ ገሞራ ፍንዳታ አስመልክቶ ለመጣራት እስከ አንድ ዓመት የሚደርስ ጊዜ ሊፈጅ እንደሚችል አስታወቁ። በእሳተ ገሞራ ፍንዳታ ሳቢያ ሕይወታቸው ያለፉ ሰዎች ይፋ የሆነ ቁጥር 16 ሲሆን ሁለት አስከሬኖች በደሴቱ ውሃ ውስጥ እንዳሉ የተገመቱ ቢሆንም እስካሁን የተመዘገቡት የደረሱበት ያልታወቀ በሚል ነው። ለፍንዳታ የተቃረበ እሳተ ገሞራ ባለበት አካባቢ የደርሶ መልስ ተጓዥ ጎብኚዎችን ወደ ደሴቱ ማጓጓዙን አስመልክቶ የሚሰነዘሩ ብርቱ ትችቶች እየበረከቱ መጥተዋል። እንዲህ ላሉ ክሶች 29 ሚሊዮን ዶላር መቀጮ ያስጥላል ወይም የአምስት ዓመት እስራትን ያስከትላል። ከፍንዳታው ጋር ተያይዞ ሕይወታቸውን ላጡ ሰዎችም በካምብራ የህሊና ታስቦ ተደርጎላቸዋል። በጅሮንድ ጆሽ ፍራይደንበርግ የተረፈ ፈሰስ መጠን ካለፈው በጀታቸው ዝቅ ቢልም በሚቀጥሉት አራት ዓመታት ውስጥ በምርጫ ወቅት የገቡትን የተረፈ ፈሰስ መጠን ሊያሳኩ እንደሚችሉ አስታውቋል። በዓመቱ አጋማሽ የምጣኔ ሀብት ሪፖርታቸው የ2019/20 ተረፈ ፈሰስ ከ7.1 ቢሊዮን ወደ 5 ቢሊዮን ወርዷል። በሌላ በኩል የሌበሩ ጂም ቻልመርስ የፌዴራል መንግሥቱ የራሱን የመጣኔ ሀብት ፈተና ወድቋል በማለት ትችታቸውን ሲሰነዝሩ የአውስትሬሊያ ቤተሰቦች ሠራተኞችና ጡረተኞች ደካማ ዕድገትን ከፍተኛ ስራ አጥነት እና ዝቅተኛ ደመወዝን አልጠየቁም። ይሁንና ይህን ነው ስኮት ሞሪሰንና ጆሽ ፍራይደንበርግ ለአውስትራሊያኖች ያስቀምጡላቸው። በዚህ ሪፖርት ሁሉም ነገር አሽቆልቁሏል። በተለይም የመንግስት የምጣኔ ሀብት ተአማኒነት ብለዋል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በመላ አውስትሬልያ የደን ቃጠሎዎች ይቀጥለዋል። ባለፈው ሳምንት በፉካሪ ዋይት ደሴት እሳተ ገሞራ ፍንዳታ ሕይወታቸውን ላጡ ካምብራ ውስጥ የህሊና ታስቦ ተደረገላቸው፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።